በአውስትራሊያ ነባር ዜጎችና ቶረስ ስትሬት አይላንደር በመባል የሚታወቁት የዘንድሮውን የናይዶክ ሳምንትን ከጁላይ 7 እስከ 14 ሲያከብሩ በአውስትራሊያ ጉዳይ ላይ ለመወሰን የመቻል መብትን እንደገና የሚያረጋግጡበትን ጉዳይ የሚያነሱበት መሆኑ ተገልጿል። በናሽናል አቦርጂኒዝ ኤንድ አይስላንደር ዴ ኦብዘርቫንስ ኮሚቲ ወይም ናይዶክ የሚዘጋጀው ይህ ሳምንታዊ ሁነት መሰረታዊ መነሻ ስሩ በ1920ዎቹና 30ዎቹ በተደረጉት እንቅስቃሴዎች አማካኝነት ነው። በ1938 ዓመተ ምህረት የአውስትራሊያ ቀን በሲድኒ ሲከበር ተቃዋሚዎቹ በሐዘን ያሰቡበትም ቀን ነበረ። ይህንንም ተከትሎ በየአመቱ ነባር ዜጎች ከአውስትራሊያ ቀን በዓል በፊት እሁድን ተከትለው በነባር ዜጎች ባህል መሰረት በተቃውሞ እንዲያከብሩ መሰረት ጥሎላቸው አልፈዋል። ያ የተቃውሞ የመታሰቢያ ቀን ወደ ወርሃ ጁላይ ዞሮ ነባር ዜጎች ባህላቸውንም ጭምር ከሚያከብሩበት ጋር አንድ እንዲሆን ተወስኗል። ተያይዞም በ1975 ዓ ም አመታዊው የመታሰቢያ በዓል የአንድ ሳምንት ጊዜ ቆይታ እንዲኖረው ተደርጓል። የናይዶክ ኮሚቲ ብሔራዊ ሊቀመንበር ጆን ፖል ጀንኬ እንዳሉት የዘንድሮ መርሃችንም ለጋራ ውጤት ድምጻችንን ባንድ ላይ አድርገን እንስራ የሚለው ይሆናል ሲሉ ተናግረዋል። የናይዶክ ኮሚቲ እንደሚሰማውም ከሆነ እነዚህ ጉዳዮች በጊዜ ብዛት ከትውልዱ እየራቁ መምጣታቸውን ነው። Uh, those issues have been sort of uh, bubbling away at the surface for generations. የነባር ሕዝቦች በራሳቸው ጉዳይ ላይ ሀሳባቸውን መስጠት እንዲችሉ ሁል ጊዜም ሲጠይቁ ኖረዋል። በስምምነት ላይ እንድንደርስ ወይም ደግሞ ተመሳሳይ የሆነ ተደማጭነት እንዲኖረን እዚህ ደረጃም ለመድረስና የምናምንበትን መንገድ በተደጋጋሚ እውነቱን መናገር፣ እውነተኛ ታሪክን ማስቀመጥ የአገሪቱን ታሪክ መንገር ነው። ይህንንም የናይዶክ ኮሚቴ ጊዜው አሁን እንደሆነ ያምናል። አያይዘውም በተቃውሞ እንቅስቃሴ የተጀመረው ዛሬ ለሳምንት የሚከበር በዓል ሆኗል። ዛሬ በነባር ሕዝቦች ማህበረሰብ የህልውናችን መሰረት ሆኖ ነው የሚከበረው። ከዚህም ጎን ለጎን ከዚህም ጎን ለጎን ጥልቅ የሆነውንና መድብ ለባህል የሆነውን ባህላዊ እውቀታቸውን የሚያካፍሉበት ነው። እንደማስበው የነባር ሕዝቦች ማህበረሰብ ከመቼውም ጊዜ እያደገ መጥቷል። በየአመቱ በሚደረጉት ክብረ በዓላት ላይም ቁጥራቸው እየጨመረ መጥቷል። የነባር ህዝቦች ያልሆኑትም በናይዶክ በዓል ላይ ቁጥራቸው በየጊዜው እየጨመረ መጥቷል። ዊራድ ጁሪ ዋሊያ ውን የጥብቅና ሙያ ያላቸው የነባር ህዝቦች ሴት ሲሆኑ ወጣት የነባር ዜጎች ናይዶክን ማክበር ማለት ድምፃቸውን በጋራ ማሰማት ማለት እንደሆነ እንዲያምኑ ማበረታቻቸውን ይለግሳሉ። is such a good opportunity for young people to reflect on their own family's journey and their own ናይዶክ ለወጣት ዜጎች የቤተሰቦቻቸው ጭቆናን እምቢ የማለትን ታሪክ እንደገና ወደኋላ መለስ ብለው የሚመለከቱበትና እነሱም ለወደፊቱ እንዲነሱ የሚያዘጋጅ ነው። ድምጻቸውም ከማንኛውም ዜጋ እኩል መሆኑን ይህንንም ያለምንም ፍርሃት በጽናትና በጀግንነት እንዲገልጹ ለራሳቸው መብት እንዲቆሙ በማንኛውም ውይይት ሌሎች ሳይሆኑ ራሳቸውን በራሳቸው እንዲወክሉ የሚያነሳሳቸው በዓል ነው። ከናይዶክ ዋና ዋና እንቅስቃሴዎች መካከልም በካምብራ የሚደረገው የአመታዊ የሽልማት ስነስርዓት ሲሆን ነባር ዜጎች ባበረከቱት ከፍተኛ አስተዋጽኦ የሚሸለሙበት ነው። የሂሊንግ ፋውንዴሽን ዋና መሪ የሆኑት ሪቻርድ ዌስተን እንዳሉት የዘንድሮ የሽልማት ተቀባዮች ሌሎችን ለማገልገል ላበረከቱት አስተዋጽኦ መሆኑን ገልጸዋል። families and communities and, and that's በርካታ ሰዎች ህይወታቸውን ለቤተሰባቸውና ለማህበረሰባቸው አበርክተዋል። ለዚህም ነው ተገቢ እውቅና የሚሰጣቸው። ከዚህም ባሻገር በአገር አቀፍ ዙሪያ የነባር ዜጎች ቶረስ ስትሬት አይላንደር የጣምራ ዝግጅትም ነው በአንድነት በመሆን የማክበር መንፈስ ሲሆን፣ እርግጠኛ ነኝ የተቀረው የአውስትራሊያ ማህበረሰብም ይህንን ስሜት ይጋራዋል። ሂሊንግ ፋውንዴሽን የነባር ዜጎች ከደረሰባቸው በደል እንዲያገግሙ መንገዶችን በማመልከት ያግዛል። ከተመሰረተ አስር ዓመታት ያስቆጠረው ይኸው ፋውንዴሽን 7 ሺህ በሚሆኑት አባላቱ አማካኝነት 45 ሺህ የሚሆኑ ስቶለን ጄኔሬሽን ወይም ደግሞ የተሰረቁ ትውልድ በመባል የሚታወቁትን ረድቷል። ስ The truth of what happened, recognizing and acknowledging that we can't change what happened. We can't change the past, so we can't go back. Yeah, work ጥፋተኝነት ወይም የማሳቀቅ ነገር አይደለም። ዓላማውም ይህ አይደለም። ይልቁንም የሆነውን እውነት የተደረገውን ነገር እውቅና በመስጠት ማሰብ ነው። የሆነውን ነገር መለወጥ አንችልም። ያለፈውም አይቀየርም። ሁለተኛም እድል የለንም። የተደረገው ድርጊት እስከ ሕይወታችን ፍጻሜም አብሮን ይቆያል። ነገር ግን ዛሬ እየተካሄደ ያለው ነገር ግን ዛሬ እየተካሄደ ያለውን ነው ማሰብ ያለብን። እውነቱን መነጋገር ይኖርብናል። ለዚህ ደግሞ ጥልቅ የሆነ መረጃዎች ሊኖሩን ይገባል። ህዝቦች በየጊዜው የሚጋፈጡት ችግር መነሻው የት እንደሆነ ለመለየትና የተሻለ መፍትሄ ለማመላከት ይረዳናልና።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 ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።